ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ተሸላሚ በመሆናቸው ምክንያት በምስራቅ ኢትዮጵያ የተለያዩ ከተሞች ድጋፍ ሰልፎች ተካሂደዋል። በኦሮሚያ ምዕራብና ምስራቅ ሐረርጌ ዞን በሚገኙ ከተሞች፣ በሶማሌ በሐረሪ ክልልና በድሬዳዋ አስተዳደር ተካሂደዋል። ሰልፎቹ አዲስ ቸኮል ዝርዝሩን ይዟል። በሶማሌ ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ለድጋፍ ወደ አደባባይ የወጡ ሲሆን በተለይ በጅጅጋ ከተማ የተካሄደውን የድጋፍ ሰልፍ በርከት ያሉ ነዋሪዎች ታድመውበታል። የክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ ዑመርም በስፍራው ተገኝተው ደስታቸውን ገልጸዋል። ዶክተር አብይ አህመድ በኖቤል ኮሚቴ የተበረከታላቸው የዘንድሮ የወለጊት አስራዘጠኝ የሰላም ሽልማት ለማክበር ነው። በዚህ የተሰማኝ ደስታ ለመግለጽ ነው። እዚህ ጋር ብቻ ሳይሆን በሁሉም የሶማሌ ክልል ዋና ዋና ከተሞች እና የወረዳዎች ከፍተኛ የሆነ ቁጥር ያለው ሕዝብ ወጥቶ በሃገራችን ለመጀመሪያ ጊዜ ያሸለበት ይሄ የሰላም ኖቤል ፕራይዝ ለማክበር እና እንኳን ደባሌ ለማለት ወጥተዋል። በዚህ አጋጣሚ ሶማሌና መንግስት

የሐረሪ ክልልም ከአጎራባች የኦሮሚያ ወረዳዎች ጋር በመሆን ደስታቸውን በሀረር ከተማ ዘክረውታል። በስፍራው ተገኝተው ንግግር ያደረጉት የሐረሪ ክልል ፕሬዚዳንት አቶ ወርዲ በድሪ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ውስጥ ሰላም፣ ፍቅርና አንድነት እንዲሰፍን ለከፈሉትና ላመጡት ለውጥ ልንኮራባቸው ይገባል ብለዋል። የጠቅላይ ሚኒስትሩን የአንድነትና የሰላም ጉዞም ማስቀጠል ይጠበቅብናል ብለዋል። በድሬዳዋ አስተዳደርም እንዲሁ በሺ የሚቆጠሩ የከተማዋ ነዋሪዎች ደስታቸውን ለመግለጽ ወደ ለጋራ አደባባይ ሰማዋል። በእለቱ በስፍራው የተገኙት የአስተዳደሩን ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትር ስመት ቢሮ ኃላፊ አቶ ከሪር ጀዋር ንግግር አድርገዋል። አቶ ከሪር በንግግራቸው በጠቅላይ ሚኒስትሩ ሽልማት ደስታቸውን ከመግለጽ ባሻገር ነዋሪውም ይህንኑ ዓለም አቀፍ እውቅና በየሰፈሩ እንዲተገብረውና ለሰላም እንዲቆም ጥሪ አቅርበዋል። የመጣውን ሰላም ለማስከተል የዘንድሮ ተሸላሚ ሌሎች በኖቤል ሲሸለሙ በተመራማሪ በአዲስ ፈጠራ በኢኮኖሚ በቴክኖሎጂ ስለሆነ የመጀመሪያው ከዓለም በሰላም ስለሆነ ወደ ከተማችን ወደ ቀበሌያችን ስንመለስ የእሱን ሰላም ሳንደፈርስ የእሱን ቃል ሳንሽር እሱ ያገኘውን ሰላም ለማረጋገጥ ሁላችን በተመለስንበት ዛሬ እዚህ አደባባይ ላይ ተገኝተን ደስታችን ስለተካፈላችሁ ስትመለሱም ደስታችሁን ድርብ እጥፍ እንዲያደርግላችሁ እመኛለሁ ድሬዳዋ ከአዲስ ዓመት ዋዜማ ጀምሮ በተደጋጋሚ እርስ በርስ ግጭት እየተናጸች ሲሆን በሰልፉ የታደሙ ነዋሪዎችም ነዋሪው ወደ ቀደሞ ፍቅሩ እንዲመለስ ጥሪ አቅርበዋል። ወይዘሮ አልማዝ የተባሉ የሳቢያን አካባቢ ነዋሪ እንዲህ ብለዋል። የተሰማ ደስታ ለመግለጽ ነው የወጣ ነው። ስለዚህ ለእኛ አልፎ አይደለም ለአለምም የሆነ ነው። ስለዚህ ደስታችንን ገልጽ ነው የመጣ ነው። የድሬዳዋ ነዋሪ ከዚህ ምን መማር አለበት? ጥሩ ነገር መማር አለበት። የእውነት የድሬዷ ህዝብ ጥሩ ነገር መማር አለበት። ለምን መሰለህ ይበቃናል። ምንም አያደርግልንም አለ እንዴ። የድሮ ፍቅራችን ይሻለናል አይደል? ስለዚህ ከሱ መማር አለብን ሁላችን ነው። እግዚአብሔር እንግዲህ እንግዲህ ኢትዮጵያ ይባርክልህ። እሱንም እድሜ እና ካጎዳ እስከ ጭሮ በምስራቅና ምዕራብ ባህር አድርጌ የሚገኙ ሁሉም የኦሮሚያ ከተሞችም የድጋፍ ሰልፉ ተሳታፊዎች ነበሩ። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው አምቦ ላይና በሌሎች አካባቢዎች ተመሳሳይ ሰልፎች መደረጋቸውን ሪፖርተሮቻችን ጠቁመውልናል። በሺዎች የሚቆጠሩ ከተማ ነዋሪዎች ዛሬ ከጠዋቱ አንድ ሰዓት ጀምሮ ነው የጠቅላይ ሚኒስትር ዶክተር አብይ አህመድን የ2019 የኖቤል ሰላም ሽልማትን ማሸነፍ አስመልክቶ ደስታቸውን ለመግለጽ ወደ ከተማው አውራ ጎዳና የወጡት። ከሰልፈኞቹ መካከል አስተያየታቸውን ለአሜሪካ ድምጽ የሰጡት እንዳሉት ሽልማቱ የመላው ኢትዮጵያ ህዝብና አፍሪካም ጭምር ነው ብለዋል። ከተማ ነዋሪዎች ዛሬ ከጧቱ አንድ ሰዓት ጀምሮ ነው የጠቅላይ ሚኒስትር ዶክተር አብይ አህመድን የ2019 የኖቤል ሰላም ሽልማትን ማሸነፍ አስመልክቶ ደስታቸውን ለመግለጽ ወደ ከተማው አውራ ጎዳና የወጡት ከሰልፈኞቹ መካከል አስተያየታቸውን ለአሜሪካ ድምፅ የሰጡት እንዳሉት ሽልማቱ የመላው ኢትዮጵያ ህዝብ እና አፍሪካም ጭምር ነው ብለዋል። በጣም ደስ ብሎ ነው። እንደኔ ያደረገኝ ነገር ሁሉንም ብሔረሰቦችን በአንድ አይን ስለሚያ መንግስታችን በጣም ደስ ብሎኛል። ከተማ ውስጥ የምኖረው አጫሉ ከባባላለሁ እኔ የሽልማት በጣም ደስ የምል ነው። የሚያጠናክርና በጣም የሚያበረታታ ነው እንጂ የምጥላ የለም የሚወርቅ የለም። እንዲሁም ለሌላ ለዓለም እንዲሁም ለሁሉም ቦታ ይሄ ትምህርት ይሆናል። እና ይህን ለማድረግ እንዲ ማንኛው ድረሰሰባችን ከጠቅላይ ሚኒስቴራችን ጋር አጠገብ ሆነን አብረን ሆነን በቃ ሀገሪቷን መገንባት እና መጠበቅ አለብን። ይህ ድል ሲከበር ግን ልብ ሊባል የሚገባ ጉዳይ አለ ብለዋል። ሽልማቱ እርሳቸው በሀገሪቱና ጎረቤት ሀገሮች ያበረከቱትን የሰላም አበርክቶ በማስመልከት የተሰጠ በመሆኑ የሀገሪቱ ዜጎች ለዘላቂ ሰላም መስፈን ማድረግ አለባቸው የሚሉትን እንዲህ ይገልጻሉ በእኩልነት አይቶ ወደፊት ማራመድ ነው። እኛም ከጎኑ እንዳለን ማለት ነው። ለውጥ ሰላም የምጠላሱ የለም ሰላም ካለ ልማት አለ፣ ሁሉም ነገር አለ። ይሄ የሁሉ የሁላችንም ነው። ይህ ማንኛውም ዜጋ ነው። አንድ ሰው ብቻ የለም። አንድ ነገር ተፈጠሩ ወደ መንግስት፣ ጣስ እኔ ምንድነ እኔ ምንድርሻ ታቶች አሉ ማለት አለበት እያንዳንድ ህብረተሰብ። በዚህ ድጋፍ ሰልፍ ላይ የጠቅላይ ሚኒስትሩን ትጋትና ተግባር የሚያወሱ የኖቤል ሽልማቱ የማቀፍና ሰላም ምልክት ነው፣ ሽልማቱ የሰላምና አንድነት ማሳያ ነው የሚሉና ሌሎችን መፈክሮች ተሰምተዋል። በሰልፉም ላይ አባ ገዳዎች የአገር ሽማግሌዎች የመንግስትና የግል ሰራተኞች ወጣቶች ሴቶችና ሌሎችም የህብረተሰብ ክፍሎች ተሳታፊ ሲሆኑ ሰልፉን የሚመሩት ፈረሰኞች ትርኢት ለሰልፉ ድምቀት ሆኖታል ይህ የድጋፍ ሰልፍ በጅማ ኢሉ አባ ቦራ በደሌ ጊምቢ ነቀምቴ አሶሳ እና ሌሎችም የምዕራብ ኢትዮጵያ ከተሞች መካሄዱን ከከተሞቹ ኮሚኒኬሽን ጽህፈት ቤቶች ማህበራዊ ድረገጽና የኢትዮጵያ ዜና አገልግሎት ለማወቅ ተችሏል ለአሜሪካ ድምጽ ናኮር መልካ Teach